በድሬዳዋ አስተዳደር 09 ቀበሌ ባለፈው እሁድ በደረሰው ግጭትና ሁከት በትንሽ ግምት አስር ሰው መገደሉ ተዘግቧል። ሁከትና ረብሻውን ቀስቅሰዋል ወይንም አባብሰዋል ተብለው የተጠረጠሩ ሰዎች በቁጥጥር ስር መዋላቸውን የድሬዳዋ አስተዳደር ፖሊስ ኮሚሽን ሰሞኑን አስታውቋል። ፖሊስ የተያዙትን ሰዎች ማንነትና ቁጥራቸውን ግን አልገለጸም። ይሁንና በቁጥጥር ስር ከዋሉት መካከል የክልሉን የጸጥታ ኃላፊ ጨምሮ ሌሎች ከፍተኛ ባለስልጣናት ይገኙበታል ሲሉ ጉዳዩን በቅርበት የሚከታተሉ ወገኖች እየተናገሩ ነው። ሻለቃ አሊ ሰመሪ ሲገዱ የተቃዋሚው የኦጋዴን ብሔራዊ ነጻነት ግንባር በምህፃሩ የኦብነግና የሶማሌ ዴሞክራሲያዊ ንቅናቄ ጥምረት ስራ አስፈጻሚ ኮሚቴ አባል ናቸው። ሻለቃው አለኝ ባሉት መረጃ መሰረት ከቀድሞ የሶማሌ ክልል ርዕሰ መስተዳድር ከአቶ አብዲ መሐመድ ኡመር ጋር ቅርበት ያላቸው የድሬዳዋ አስተዳደር ኃላፊዎች እንደታሰሩ ተናግረዋል። እንደ ሻለቃ አሊ ከመካከላቸው የክልሉ የጸጥታ ኃላፊ ይገኙበታል። ድሬዳዋ አካባቢ እዛ ረብሻ ባስ ጀርባ የነበሩት የክልሉ ተወላጆች እየተያዙ ናቸው። ተይዟል። የድሬዳዋ ጸጥታ ቢሮ ኃላፊ መሐመድ አህመድ የሚባል ተይዟል። የአብዲ ኢለይ ሰርቢ ሰው ነበሩ። እንደገና ሚግቢሌ የሚባል ሰው ደግሞ ነበር የአብዲ ኢለይ የሚዲያ አድቫይዘሪና የወጣቶችና ስፖርት ኃላፊ ነበር። እሱም ተይዟል። አብዲ ሐኪም የሚባለው የቀድሞው የክልሉ ምክትል ፕሬዚዳንት እሱም ቤቱ ተበርብሯል። ሌላም እየተፈለገ ነው። የድሬዳው አስተዳደር ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ዋና ሳጅን ባንታለም ግርማ ግጭት በመቀስቀስ የተጠረጠሩ ሰዎች መታሰራቸውን ለዶችቨለ ተናግረዋል። ሆኖም ማንነታቸውን ማንነታቸውንና ቁጥራቸውን ከመግለጽ ግን ተቆጥበዋል። እንግዲህ በቀጣይ ቀናቶች ከምርመራ መጠናቀቅ በኋላ የግለሰቦችን ማንነት እና በምን ያህል ሰው ቁጥር ስሩለው ለፍርድ ሂደት ላይ ያሉ የሚለውን የመገለጽ ነው የሚሆነው በሻለቃ ሊምነት የድሬዳዋም ሆነ የሶማሌ ክልሉ ሁከትና ረብሻ መነሻ ምክንያት አንድ ነው። ችግሩም የተያያዘ ነው። በእርሳቸው አባባል ሶማሌ ክልል አካባቢ አምባገነን መንግሥት ነበር። በተለይ የክልሉ ፕሬዚዳንት የነበረው ሰው በጣም አምባገነን ነበር። የግድ ስልጣን ላይ ለመቆየት ደግሞ ብሔር ብሔረሰቦችን እና ሕዝቦችን የግድ መጋጨት አለነበረበት። ሶማሌዎቹ እንደ ማንኛውም ኢትዮጵያዊ ደግሞ ባለፈው ስድስት ወር አምስት ወር ይሆናል መፍቱ እየጠየቀ ነበር። በተለይ ከትግል ትጥቅ ውጭ ህዝባዊ አመጽ ተቀስቅሶ ነበረ። በከሶማሊያ ክልል በተለይ ሽኒገዙን አካባቢ ነበር የተቀሰቀሰው እና ያን አመጽ ለማፈን የግድ ምን ማድረግ ነበረበት? እርስ በራሳቸው መጋጨት ነበረበት ህዝቦች። እና እሱን የሚቃወሙት ፐርፓርታ የሚባሉ ወጣቶች ነበሩ። የግድ እነሱን መቋቋም ሳቂተው ሄጎ የሚባሉትን ወጣቶችን አቃቅሞ እርስ በ ነበር እና ያን ነገር ነው አድማሱን እየሰፋ የሄደው ብሎም በዚች የመጨረሻ አካባቢ ቀናቶች እነዛን ሄገዎችን ጅግጅጋ ውስጥ ሁከትና ረብሻ እንዲፈጥሩ ቀሰቀሳቸው። በጦርነት ቀሰቀሳቸው። ድሬዳውን ተመሳሳይ ነው እና የአቢይ ላይና የህዋት መንግስት እጅ እንዳለበት ነው እኛም የምንገምተው። ዋና ሳጅን ባንታለም ግን የሶማሌ ክልሉ ግጭትና የድሬዳዋ ሁከት ግንኙነት አለው የለውም የሚለው ከምርመራው በኋላ ይፋ የሚደረግ ይሆናል ብለዋል። በተለይ ከዚህ የሶማሌ ከተቀሰቀሰው ግጭትና ሁከት ጋር ተገናኝቶ ግንኙነት አለው የለውም፣ በአስተዳደራችን ስ ሁከትና ግጭት ለምን ማንሳት አስፈለገ፣ ከዚህ ጀርባ ያለው አካል ማን ነው የሚለው ከምርመራ ውጤታችን መጠናቀቅ በኋላ የምንገልጸው ነው የሚሆነው። በዚሁ አጋጣሚ ግን እኛ መግለጽ የምንችለው ፖሊስ ከሕብረተሰቡ ጋርም ከአካባቢ ወጣቶች ጋርም በተደረገ ውይይት የብሄር ግጭት ለማስመሰል የተሞከረ ተግባር እንዳለ እንጂ ሕብረተሰቡ ብሔርን መሰረት አድርጎ ግጭት ውስጥ እንዳልገባ ግን ፖሊስ ያረጋገጠበት ሁኔታ አለ። ዋና ሳጅን ባንታ ለማያይዘውም ድሬዳዋን ለማረጋጋት ፖሊስና ህብረተሰቡ በጋራ እየተንቀሳቀሱ መሆኑን ተናግረዋል። ወጣቶች በተለይ ችግር ወደ ተፈጠረባቸው አካባቢዎች በረብሻና ሁከት ጥቅም ላይ የሚውሉ መሳሪያዎች እንዳይገቡ እየተቆጣጠሩ መሆኑንና በረብሻው ምክንያት የተዘጉ መደብሮችም እየተከፈቱ መሆኑን ለዶቸቨለ ተናግረዋል።